ግንቦት 28 ቀን 1995 ዓመተ ምህረት በቤተ ክርስቲያናችን ስርዓት፣ በእምነታችንም መሰረት ዛሬ ለክርስቲያን ሁሉ ታላቅ በዓል ነው። ክርስቶስን ለሚያውቅ፣ ክርስቶስን ለሚወድ በክርስቶስ በቸርነቱ በቤዛነቱ ለሚታመን ሁሉ የሚመካበት እጥቅ ድርብ ደስታ የሚያገኝበት ከፍተኛ በዓል ነው። በዚያ በወዳኛው ሀገር እንግዲህ በጎጃም እንደማውቀው ከልደቱ ከትንሣኤው ያነሳ አይደለም። አከባበሩ ልክ ሰንበት ነው። የስራ እንቅስቃሴ የለም። ሐሙስ ሐሙስ ገበያ ያለባቸው አገሮች ሁሉ በዛሬ ቀን ዝግ መሆኑን አውቀው ማንም የሚንቀሳቀስ የለም። ማህበር ደግሞ በእመቤታችንም በቅዱሳንም በጌታም በልዩ ልዩ በዓላት ስም የተመሰረተ ማህበር ቢኖር እርገትን አስራ ሶስተኛ አድርጎ ነው የሚመድብ። መደበኞቹ ማህበረተኞች አስራ ሁለት ናቸው። ምናልባት በግል እንደው ወንድምነታቸውን እህትነታቸውን የፈለገ የፈለገች ሌላ ስም ይዘው ቢገቡ ከሁለት ከሶስት አይበልጥም። ይህ ግን አስራ ሶስተኛ ሆኖ ይመደባል። የሊቁ ነው ይባላል። ያ የዚህ ሙሴው ወይም ሊቅ የሚባለው እሱ እንደሌላው ማህበረተኛ የሚገባውን ያዘጋጃል። የቀረውን ግን እንደ ሙክት እንደ ጠጅ ያለውን ሁሉ ማህበሩ በመዋጮ ያዘጋጀዋል። እስከ ሶስት ቀን ድረስ ነው በዓል አድርገው የሚያከብሩትም እና በልዩ መልኩ ነው የሚከበረው። እዚህ ከመጣሁ ግን ያየሁት ጨርሶ መንግስትም ቤተ ክርስቲያንም ከበዓል ውጭ አድርገውት ነው የማየው ከባዓል ውጭ አድገውት ነው የማየው። ቤተ ክርስቲያን እንኳን እዚያ የነበርኩበት ቦታ እኔ ከገባሁ ነው። በምን ምክንያት ነው ይሄ ነገር ከልደት ከጥምቀት የሚያንስበት ምክንያት ምንድን ነው? ብዬ እንደገና በዓል እንዲሆን ያደረኩት እኔ ከገባሁ ነው። በዚህም ለሌላው ይህ ሁኔታ የክርስትናን እምነት የሚቀንስ ነው በማለት በሰጠው ትምህርት በስተ ስድስት ዓመተ ምህረት በወንጀል ከተከሰስኩባቸው አንዱ ነውር በአዲስ አበባ የእድገት ባህል አይታወቅም ብዬ በማስተማሪ ንጉሰ ነገሥቱንና ሊቀጳጳሳቱን ዘልፏል የሚል ነው እና እስካሁንም አልተመለስም። ዛሬ ቤተ ክህነት ራሱ ቢሮ ክፍት አድርጎ ይሰራል። እጅግ በጣም የሚያሳፍርና የሚያሳዝን ነው። በግብረ ሐዋርያት ስናነብ ሐዋርያት የትንሣኤው ምስክር የሆነ ታምራት ያደርጉ ነበር ነው የሚል። በሐዋርያት እጅ የተደረገውን ታምራት ሁሉ የትንሣኤው ምስክር ነው ነው የሚለው። ለምን ከአይሁድ ጀምሮ የክርስትና ተቃራኒዎች ሁሉ አልተነሳም ባዮች ናቸው። እንኳን የክርስትና ተቃራኒዎች ክርስቲያንን የሚሉ ካቶሊካውያንም በዚህ ጉዳይ ላይ ህጸጽ አላቸው። ባህሪው ሁለት ነው ስላሉ በጌቴ ሴማን አባቱ የሚቻይ ከሆነ ይህች ጽዋ ከኔ ትለፍ ብሎ ሲጸልይ በዚያ ጊዜ መለኮቱ ተለየው፣ ኋላ ደግሞ በመቃብር እንደገና መልሶ ተዋህደውና ተነሳ። በአርባ ቀን ደግሞ ሲያርግ በማይከለ ሰማይ ተቶት ወደ መንበር ወጣ ሲመለስ ለብሶት ይመጣል። አንድ የጦር ሜዳ ወታደር የጦር ሜዳ ሲዋጋ የዋለበትን ልብሱን ወደ ቤቱ ሲመለስ ያናውልቆ ሌላውን እንደሚተካ እንደዚህ ነው ብለውን የሚያስተምሩ ይህንን በፈረንሳይ ቋንቋ የተዘጋጀውን በአማርኛ ትርጉሙ አውጥተው አሳተመውታል። እንግዲህ ይሄ ማለት ክርስቶስ የለበሰው ስጋ የልብስ ያህል የሚወልቅ የሚጠለቅ እንጂ ተዋህዶ ያለው ቤዛነት ያለው አይደለም ማለት ነው። አምላክ ግን ሰው የሆነው ለዚህ አይነት ስራ አይደለም። ለዚህ አይነት ስራ አይደለም። ራሱ አካሉን ከአካላችን ባህሪውን ከባህሪያችን አዋህዶ ሕማም ሞት አይገባው የነበረ አምላክ በእኛ አካል ባህሪ መከራ መስቀልን ተቀብሎ ሊያድነን ነው ወደዚህ ዓለም የመጣው እና በጽንስ ማየተ መድንግልናዋን ሳይከፍት ከተጸነሰበት ማየተ መድንግልናዋን ሳይከፍት ከተወለደበት ጊዜ ጀምሮ የሰው ልጅ እየዳሰሰ የሚሄድባቸውን ጊዜያቶች ሁሉ እሱም እየዳሰሰ አልፎ ነው። የሰላሳ ዘመን ሰው የተባለ፣ ለምን ሰዎች በዚህ ጊዜ ውስጥ በዚህ እድሜ ውስጥ በሞት ቢለዩ ቤዛነቱን እንዳያጡ፣ ለሁሉም ለሁሉም ለሰው ዘር ሁሉ ሊሰቀል ሊሞት የመጣ ስለሆነ ሁሉም ቤዛነቱን እንዳያጡ የሰው ልጆችን የእድገት እድሜ እየዳሰሰ ነው እስከ ሰላሳ ዘመን የኖረው እና በዚህ ጊዜ ውስጥ ደግሞ እንዲያው ታይቶ አይደለም የሄደው። አምላክነቱን ለመግለጥ የሚችል ታምራት ሰዎች የማያደርጉት ሊያደርጉትም የማይችሉትም ታምራት አድርጎ ሰዎች ሊያደርጉት የማይችሉትም ምግባር ትሩፋት ሰርቶ ሰዎች ሊያስተምሩ የማይችሉትም ትምህርት አስተምሮ በትምህርት፣ በታምራት፣ በምግባር፣ በትሩፋት ነው የሰውን መንፈስ የገዛው እንጂ አስገድ አይደለም። በተፈላጊው ነገር ሁሉ ሞልቶና አሟልቶ ነው የሰውን ልጅ ወደሱ የጠራው። ሲወለድ ሲጸነስ ያወቁ ጥቂቶች ናቸው። አዎ በጽንሱ ጊዜም መበስሩ መላእክ ቅዱስ ገብርኤል ከማወቁ በስተቀር እንኳን ሰዎች መላእክት አላወቁም፣ አያውቁምም። ሁለተኛ ምስክር ቢኖር እስክትወልድ ድረስ ሲጠባበቃት የነበረው ጻድቁ ዮሴፍ እና ሰሎሜ ናቸው፣ የቅርብ ምስክሮች። ከዚያ ጊዜ ጀምሮ በተወለደ ጊዜ መላእክትና መንጋቸውን ተሰብስበው ይጠብቁ የነበሩ እረኞች ባዩት ታምራት ምልክት ምስክር ለመሆን በቅተዋል። ይህም ጠባብ ነው። አዎ ይህም ጠባብ ነው። የአምላክን ኃይል ለመግለጽ ጠባብ ነው። በአንድ ስፍራ በአንድ መንገድ የተደረገ ታምራት ይህ እየሰፋ እንዲሄድ ግን ከማህፀን ወደ እቅፍ ከእቅፍ ወደ ጀርባ ከጀርባ ወደ መሬት በተዛወረበት ጊዜ ሁሉ ታምራት እያደረገ ነው። ይሄ እንደው አላለፈውም ዘመኑ ። በመጨረሻም በሰላሳ ዘመን እድሜው ሲጠመቅ ከዚያ በፊት በዓለም ተደርጎ የማያውቅ ጥልቅ ምስጢር ተፈጸመ። ከፍተኛ ታምራት ተደረገ። ሰማይ ተከፈተ። የሰው ልጅ ባይኑ አይቶት የማያውቀውን አምላክ ሰው ሆኖ በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ ሲጸልይ አየ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲያርፍ ተመለከተ። አዳም ከገነት ከወጣ ጊዜ ጀምሮ በራእይ በህልም ካልሆነ በስተቀር ፊት ለፊት ሰምቶት የማያውቀውን የእግዚአብሔርን ድምፅ በጆሮው ሰማ። የምወደው ልጅ ይሄ ነውና እሱን ስሙት የሚል ቃል ይነጉድ ነበር ከሰማይ የባህሪው ብሩህ ደመና ስፍራውን ከቦት ነበረ። ከዚህ ጊዜ ጀምሮ ታምራት አልተቋረጠም። በእለተ ተሰቅለቱ እንኳን አይሁድ አዋረን ብለው ልብሱን ገፍፈው ቢሰቅሉት ፀሐይ፣ ጨረቃ ብርሃናቸውን በመከልከል የሚገባቸውን የመጋረጃ ስርዓት አከናውነዋል። ሰማይ እየተናወጠ ምድር እየተንቀጠቀጠ አለቱ የተሰነጠቁ በከርሰ መቃብር የነበሩ ሙታን ተነስተው ኃያልነቱን ጌትነቱን መስክረዋል። ያም ሆኖ ግን የሚገርም ነገር ቢኖር በሁሉ ታምራት እየተደረገ አይሁድ ወይም በታምራቱ ደንግጠው ወይም በመከራው እራርተው የቀነሱለት ነገር የለም። በብሉይ ኪዳን በትንቢት በሙሴ ኦሪት ከተጻፈው አንድ እንኳን አልቀረም፣ አንድ እንኳን አልቀረም። ከጡጫ፣ ከእርግጫ፣ ከጥፊ ምራቅን ከመቀበል ጀምሮ በጦር እስከ መወጋት ወደ መቃብር እስከ መውረድ ድረስ አንድ ባንድ በነቢያት ያናገረውን ትንቢት የሚያውቅ አምላክ እሱ አንድ ማን ያስፈጽመው ያስፈጸመው ጀርባዬን ለግርፋት ፊቴን ትፍ ሊሉብኝ አሳልፍ የሰጠው ከብራቃቸውም ፊቴን አልመለስኩም ያለ አምላክ ሲተፉበት ሲያፌዙበት፣ ምንም ቅርታ አይታይበትም ነበር። መከራው አልተሰማውም እንዳይባል ጽኑ መከራ እንደተቀበለ በዚያ ስፍራ ላይ የነበሩ ሰዎች ሁሉ አይተዋል። ላቡና ደሙ ተጣምሮ ይንጠፈጠፍ እንደነበረ አይተዋል። ከግርፋቱ ክብደት የተነሳ በሙሴ ኦሪት አንድ ሰው አርባ ግርፋት ተፈርዶበታል። ሰላሳ ዘጠኝ ሲደርስ የጌታ ግራፊ ግን ሰላሳ ዘጠኝ ሲደርስ ቆጥራችኋል ወይ? ምን ያህል ሆነ ይላቸዋል። እረኛ ሳልቆጠርንም እንደገና አንድ ይላል። በዚህ አይነት ከስድስት ሺህ ስድስት መቶ በላይ ነው የገረፉት። አካሉ አልቆ አጥንቱ እስኪታይ ድረስ ነው የገረፉት። ይህም ሆኖ አንድም ከእነዚያ መካከል ይበቃዋል የሚል የድራሄ ምልክት የሚያሳይ አልነበረም። እሱም እረ ተውኝ ይበቃኛል ብሎ የተናገረበት ቃል የለም። እንዲያውም ሲከሱት፣ ሲያሳቱት ጲላጦስ ለምን አትመልስም ቢለው ምንም አልመለሰለትም በኋላም ቢቸግረው እንደ ለእኔም አትመልስ ለምንድን ነው እኔ እኮ ልሰቅልህም ላድንህም እችላለሁ አለው አሁን ግን በጌትነቱ ስለመጣ ይህ በፈቃዱ የሚቀበለው መከራ በግዴታ ስላልሆነ አትችልም ከሰማይ ካልተሰጠ በስተቀር አትችልም ምን ማለት ነው አባቴ እኔ የባህሪውት መንፈስ ቅዱስ ካልፈቀድን በስተቀር አይቻልም ነው ያለው። ስለዚህም አሳልፎ ለአንተ ለሰጠኝ ታላቅ ፍርድ አለበት ነው ያለው። እንዲህ አድርጎ መከራ መስቀልን ከተቀበለና በመስቀል ላይ እያለ በሲወል የነበሩ እስረኞች ነፍሳትን ካወጣ ኋላም ጎኑን ተወግቶ በስሙ ለሚያምኑ ሁሉ የእግዚአብሔር ልጅ ለመሆን የሚችሉበትን ስልጣን የሚያገኙበትን የሱ አካል ህዋስ ለመሆን የሚችሉበትን ደሙን ለምግብነት ውሃውን ለጥምቀት ከጎኑ ካፈሰሰ በኋላ እንደገና አንተ መሬት ነህ ወደ መሬት ትመለሳለህ ብሎ ተናግሮ ነበረና ይህ ኃይል፣ ይህ ፍርድ የሚለወጥበትን ምድርም የሰውን አካል ጭምቅ አድርጋ እየበላች እየመጠጠች እንዳልነበረ ማድረጓን እንድታቆምና የሰው ልጅ እንደገና ተነስቶ የትንሳኤና የዘላለም ባለቤት የዘላለም ሕይወት ባለቤት እንዲሆን ወደ መቀብር ወርዶ ሶስት መዓልት ሶስት ቤት በከርሰ መቀብር አድሮ ሞትና መቀብርን አጥፍቶ ሞትን ድል ነስቶ በሶስተኛው ቀን በመንፈቀር የተነሳ ሁሉ እሱ ባቀደው የሥራ መስመር ተራውን ይዞ የተቀመጠ ነበር። በትንሳኤውም ደግሞ አሁንም እንደው ወዲያውኑ ሄዶ ተነስቻለሁ እኮ አላላቸውም። እየተጠና ሰው ወዲያው እየተዳረሰ እየተጠና አይምሮ ውስጥ እንዲቀረጽ ትምህርቱ አይምሮ ውስጥ እንዲቀረጽ ለማድረግ በመጀመሪያ ሴቶች ሄደው አዩ። ሲመለሱ በመንገድ እራሱ ተገለጠላቸው። እዚያ ግን መላኩ ነው የነገራቸው። ተነስቷል፣ ህያውን ከሙታን ጋር ለምን ትፈልጉታላችሁ? እነሳለሁ እንዳለ ተነስቷል ነው ያላቸው። ገና በመዋዕለ ስብከቱ ይህንኑ ስንቅ አድርገው እንዲይዙት የሰው ልጅ ይከሰሳል፣ በሊቃነ ካህናት ተላልፎ ይሰጣል፣ ይሰቀላል፣ ይሞታል፣ በሶስተኛውም ቀን ይነሳል እያለ ያስተምራቸው ነበረ። እንዲያውም ቅዱስ ጴጥሮስ መላልሶ ለምኖት ነበረ እባክህ ሌላ ቢቀር ይህንን ነገር አታነሳብን በፊታችን እስከ ማለት ድረስ እሱ ግን አንተ ሰይጣን እንቅፋት ሆነብኛል ሂድ ነው ያለው እና ከማስተማር ጀምሮ የነገራቸውን ዛሬም መልአኩ እነሳለሁ እንዳለ ተነስቷል ህያውን ከሙታን ጋር ለምን ትፈልጉታላችሁ አላቸው አይሁድን ስለፈሩ በፍርሃት ከመላኩ በሰሙት የምስራች ደግሞ በደስታ እየፈነደቁ ወደ ቤታቸው ሲመለሱ ከመንገድ አገኙት ነው። እግሩን ይዘው ሰገዱለት። ሂዱ ለወንድሞቼ ነገሯቸው በገሊላ ቀድማቸዋል አለ ብሏቸዋል በሏቸው አለ። ሄደው ነገሩ። እንግዲህ ከዚያ ጊዜ ጀምሮ እስከ ማታ ድረስ ብዙዎች በብዛትም በጥቂትም ቁጥር እየተመላለሱ ሁኔታውን ሲያጠኑ ነው የዋሉ። እነ ጴጥሮስና ዮሐንስ መጥተው ነበረ። ገብተው አዩ። ሰበኑን ብቻ አገኙ። ይዘው ሄዱ። ጲላጦስ በለሃ ማርያም የተጻፈው ጲላጦስ ከነ ሰራዊቱ ከነ ጭፍረቱ መጥቶ አየ። ብዙ ታምራት ተደርጓል በመቃብሩ ላይ። እስከ ማታ ድረስ ሁሉም እንግዳ ነገር ሲያጠና መሸ። ማታ ግን ሁሉም በተሰበሰቡበት ሰላም ለእናንተ ይሁን፣ ሰላም ለሁላችሁ ይሁን፣ ለሁላችሁ ይሁን ና ያለ በከፊል አይደለም፣ እዚያ ላሉት ብቻ አይደለም፣ ለሁላችንም እስከ ዓለም ፍጻሜ ለሚነሳው ለሰው ዘር ሁሉ ስለሆነ ሰላም ለሁላችሁ ይሁን። አባቴ እኔን እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ። ኃጢያቱን ይቅር ያላችሁት ይሰረይለታል ኃጢያቱን ይቅር ያላችሁት አይሰረይለትም ብሎ በፊታቸው ላይ እፍ ብሎ መንፈስ ቅዱስን ካሳደረባቸው በኋላ ከዲቁና እስከ ሬሰ ሊቀ ጵጵስና ያለውን የክህነት ማዕረግ ሾማቸው። በዚህ ጊዜ የተጠራጠሩም ነበሩ ግን እዩኝ ነው ያላቸው። እንደ ቅዱስ ሉቃስ አጻጻፍ እዩኝ፣ በእኔ እንደምታዩት ምትሃት አጥንትና ስጋ የለውም። እዩኝ የተወጋ ወኔን፣ የተቸነከረ እጄን፣ እግሬን እዩ ብሎ አሳያቸው ነው። ለመሆኑ ለምን ትጠራጠራላችሁ? በመጽሐፍ የተጻፈው ሁሉ እኮ ስለእኔ የተነገረ ሁሉ ሊፈጸም እንደሚገባው አታምኑም ወይ? ብሎ ዓይናቸውን ከፍቶ ዓይነ ልቦናቸውን ከፍቶ በመጻሕፍት፣ በመዝሙረ ዳዊት ስለ እሱ የተጻፈው ሁሉ አሳያቸው። ያን ጊዜ ሁሉንም ልብ አደረጉ። ከዚህ በኋላ አንዳቸው የሚበላ ነገር አላቸው ብሎ ጠየቃቸው። የተጠበሰ አሳና ጥቂት የማር ወለላ አቀረቡለት። ከዚያ ቀምሶ መልሶ ሰጣቸው። ይህም ምትሃት አለመሆኑን ለማስረዳት ነው እንጂ ከትንሳኤ በኋላ የሰው ልጅ ምግብ ያስቸዋል ማለት አይደለም። ስለዚህ ባህላዊ መጨሻ ትእዛዝ ሰጠ። እናንተ ከኢየሩሳሌም ሳትወጡ ጠብቁ፣ ከአርያም ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ፣ ለዚህ ሁሉ ምስክሮች እናንተ ናቸው ብሎ አዘዛቸው። እስከ አርባ ቀን ድረስ ግን ሶስት ቀን በሙሉ ጉባኤ በቀረ ግን፣ በየዕለቱ ለሁለቱም ለሶስቱም እየተገለጠላቸው እያነጋገራቸው ቆይተዋል። ይህንን የሚያደረገበት ምክንያቱ እለቱን ተነስቶ እለቱን አድርጎ ቢሆን ኖሮ ጠፋ እንጂ መቸ ተነሳና የሚሉ መናፍቃን እንዳይነሱ ነው። የሰይጣን ተንኮሉ ብዙ ነው እና በአርባኛው ቀን ቅዱስ ሉቃስ በሐዋርያት ስራ መጽሐፍ በምዕራፍ አንድ እንደ ጻፈው እኛ ሁላችን ናያለን፣ አብረነው ሳለን በተነሳ በአርባ ቀኑ በግብዣ ላይ በምሳ ላይ እያለን ስለ እግዚአብሔር መንግስት ይነግረን ነበረ፣ ስለ መንግስተ ሰማያት ያስተምረን ነበረ። እና ዮሐንስ በውሃ አጥምቋል፣ እናንተ ግን እስከ ጥቂት ቀን ድረስ ወይም ከጥቂት ቀን በኋላ በመንፈስ ቅዱስ በእሳት ትጠመቃላችሁ ታጠምቃላችሁ እያለ ሲነግረን፣ ደቀ መዛሙርት ይህ ነገር ዛሬ አይጉድ ይመጣል የሚሉት የመሲህ መምጣት ስለመሰላቸው ለመሆኑ መንግስትን ለእስራኤል የምትመልስ መቼ ነው ብለው ጠየቁት። ይህን እግዚአብሔር በስልጣኑ የሰራውን እናንተ ልትጠይቁ ልትመረምሩም አይገባችሁም። እናንተ ግን ባላችሁበት ምንጹ ነው ብሎ እያነጋገራቸው ነው። የሚል እያነጋገራቸው አይናቸው እያየ ጥቂት በጥቂት ጥቂት በጥቂት ጥቂት በጥቂት መሬት ለቀቀ። ደመና ተቀበለችው ይላል ግብረ ሐዋርያት። በቀሌምንጦስ እና በገድል ሐዋርያት የተጻፈው ግን ሰረገላ ኪሩቤል ተዘጋጀለት እና ወደዚያ ወጣ። መጀመሪያ እመቤታችን በብርሃን ድንኳን ተተክሎላት እዚያ ነበረች። ከሐዋርያት ተነጥሎ ገብቶ እሷን ካነገገር በኋላ ተመልሶ ወጥቶ ወደ ሰረገላ ኪሩቤል ወጣ። የሰረገላ ክፍሉ ሶስት እንደሆነ ይነገራል። የመጀመሪያው ክፍል ንጉሱና እቴጌቱ የሚቀመጡበት፣ ሁለተኛው ሊቀ መኳሶች የሚቆሙበት፣ ሶስተኛውን ነጄ ያለበት ነው እና በሊቀመኳሶች ኳሶች አምሳል ሊቃነ መላእክት ቅዱስ ሚካኤል እና ቅዱስ ገብርኤል አርሆ ሀተ መኳንንት መላእክት በሩን ክፈቱ፣ በሩን ክፈቱ፣ የክብር ባለቤት ይግባ እያሉ ያውጁ ነበረ መላእክት። በአንድ መንግስት የክብር ዘብ አምሳል በየማዕርጋቸው፣ በየስርዓታቸው፣ በየአለባበሳቸው ተሰልፈው ቆመው ያመሰግኑ ነበር ነው የሚል ። መቼም ያንን የሚሰማ የሚመለከት ሰው በእውነቱ እጅግ በጣም የሚያስደንቅ ሁኔታ ነው የሚሰማው። ይህንን ደግሞ የሚገርመው የኋለኞቹ ሐዋርያት የጻፉት ብቻ ሳይሆን ከፊተኞቹም ነቢያት ኢሳይያስ ጽፎታል። ከመውረዱ ወደ ምሬታችን ከመጣበት ሰዓት ጀምሮ እስካረገበት ድረስ ያለውን ጉዞውን ይሄ ይሄ ይሄ ይሄ ብሎ ተንትኖ ጽፎታል። ግን የሚያስደንቅ ስርዓት ያለው በዚህ ሁኔታ ዓይናቸው እያዩት አንጋጠው አንጋጠው እያዩት በርቀት ብቻ ሲሰወራቸው በስተቀር ከዓይናቸው በርቀት አልጠፋም ምንም እና ዓይናቸው እያየው ነው ወደ ሰማይ ያረገ አደረጉ የሚባሉ ሰዎች በመጽሐፍት በብዙ ቦታ ተጽፈዋል። ለምሳሌ ከአዳም ሰባተኛው ትውልድ ሄኖክ እንዳደረገ ተነግሯል። ወደ ብሔረ ህያዋን እኔን ሄኖክን መላእክት መተዋ ፋጠኑኝ በነፋስ ተረገላ ወሰዱኝ ብሎ ጽፏል። ኤልያስ ኤልያስ እና ኤልሳ እየተነጋገሩ ዮርዳኖስን ከተሻገሩ በኋላ መጽአ ሰረገላ እሳት ወአፍራት በእሳት ወአስተራኸ ቆሙ የእሳት ሰረገላ የእሳት ፈረስ መጥቶ በመካከላቸው ገብቶ አለያያቸው። ኤልያስን ወደ ሰረገላ እሳት አዋጣው። ኤልሳዕ ቆሞ ይመለከት ነበር። መሬት ለቀቀ። አባት ሆይ አባት ሆይ፣ አንተ የእስራኤል አምባ የእስራኤል ጋሻ፣ ወዴት ነው ጥላኔ የምትሄደው? ያለቅስ ነበረ። ኤልያስ ምንድን ነው ያለው? ከአንተ ተለየ ጀሳላርክ የምትሻውን ለምነኛ አለው። እንግዲያውስ በአንተ ላይ ያለው መንፈስ ቅዱስ በእኔ ላይ ጽሑፍ ሆኖ እንዲያድር ፍቀድልኝ አለው። እውነት ነው ያረገ ወደ ክብር ነው ብለህ ካመንክ ይሁንልህ ብሎ ከራሱ መጠምጥም መሆን አንስቶ ለሶስት አጥፎ አንዱን አስቀርቶ ሁለት እጁን ጣለለት ራሱ ላይ ሰርፍ የኤልያስ ጸጋ በኤልሳ ላይ እጥፍ ድር ሆኖ አደረበት ነው የሚ። በኋላም በመጨረሻው ጊዜ ሶቶኤል ዝራ 46 መጽሐፍት ብሉያት የመለሰው ሱቱኤል ዕዝራ አሁንም አንድ ዛፍ ስር ተቀምጦ የአርባውን ቀን ጾሙን ከፈጸመና 46ን ብሉያት አጽፎ ከጨረሰ በኋላ መላእክት መጥቀብ ወሰዱት ነው የሚለው። ስለ ጌታ ግን እንዲህ አይደለም የሚለው ወንጌላዊው። አብረነው ምሳ በልተናል ነው የሚል የመካከላቸው ነበረ። ከዚህ በኋላ ነው ወደ ደብረ ዘይት ያቀኑ። ከዚያ መሬት ለቀቀ ነው የሚል እና ደመና ተቀበለችው አይናቸው እያየ እያንዳንዳቸውን እጁን እየጫነ በአንብሮ ብሮተ እድ ስልጣነ ክህነትን የቅስናውን ማርክ ከሾማቸው በኋላ እያነጋገራቸው ነው ወደ ሰማይ ያረገ። እጹብ ድንቅ ምስጢር ነው የተፈጸመው። የሰው ልጅ በተሰጠው ትእዛዝ አልጸና ብሎ ለራሱም ተመድቦለት የነበረውን ክብር አጥቶ ነበር። አሁን ግን አምላክ ሰው ሆኖ የሰው ልጅ ሊቀበለው ይገባው የነበረውን መከራ ሁሉ ተቀብሎ ቤዛ ሆኖ ካዳ ነው በኋላ እንዲያው ወደ ቀድሞ ቦታው ይመለስ አይደለም ያለው። ከቀድሞ ቦታው በላቀ ባብ ቀኝ የዘላለም አምላክ ሆኖ እንዲኖር ስለፈቀደ ይህ ደካማው አካላችን ትንሽ የሚበቃው እንኳን ሾ የደረቀ ሳር የሚበቃው ይህ ደካማው አካላችን የአምላክ አካል ባህሪ ሆኖ ዛሬ በአብ ቀኝ ይገኛል። ኪሩቤል፣ ሱራፌል ቅዱስ ቅዱስ ቅዱስ እያሉ ከሚያመሰግኗቸው ከሶስቱ አካላት አንዱ እሱ ነው። ስለዚህም ቤተ ክርስቲያን ከቅድስት ድንግል ማርያም የተወለደ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በመስቀል የተሰቀለ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት በሶስተኛው ቀን ከሞታን ተለየት የተነሳ ወደ ሰማይ ያረገ ዳግመኛም በክብር በጌትነት የሚመጣ ቅዱስ እግዚአብሔር ቅዱስ ሃያል ቅዱስ ያው የማይሞት የል ታመሰግነዋለች። እስከዛሬም ጸጋው አልጎደለም፣ ክብሩም ጌትነቱም አልተቀነሰም። ያን ጊዜ እስከ ዓለም ፍጻሜ እኔ ከእናንተ ጋራ ነኝ ሲል የተናገረው ቃሉ አሁንም አልተገጣም። የማያምን ሊያገኘው አይችልም እንጂ፣ ለሚያምኑ አሁንም አልተገታም። የኢትዮጵያ ቤተክርስቲያን የዚህ ሁሉ ንጹህ እምነት ባለቤት ነበረች። የቀረ ሁሉ የራሱን ትች፣ የራሱን ሀሳብ እየጨመረ ነው ትምህርቱን ያበላቸውም። የኢትዮጵያ ቤተክርስቲያን ግን ልክ በወንጌል እንደተጻፈ እሱና ደቀ መዛሙርቱ እንደተናገሩት እንደ እግዚአብሔር ምስክርነት አምላክ ሰው ሆኗል። ሰው በሆነበትም ስርዓት ከኃጢአት በቀር ሰዎች የሰሩትን ሁሉ ሰርቷል። ከሰው በላይ የሆነ ታምራትም አድርጓል። ለአባትነት የሚመራውን ምግባር ትሩፋት ሰርቶ ትምህርቱንም አስተምሮ የሚያምኑበትን ሁሉ የእግዚአብሔር ልጅ እንዲሆኑ በጥምቀት እንዲሁም ደግሞ የእሱ አካል ህዋስ እንዲሆኑ በስጋው በደሙ ስልጣን ሰጥቷል ብላ የምታምን የምታስተምር እውነተኛ ቤተክርስቲያን ናት። ይህ ስለሆነ ይህ ስለሆነ የዛሬው ቀን ከጽንሱ ከልደቱ ከጥምቀቱ ከስቅለቱ ከትንሣኤው የማይለይ የስራው ሁሉ ፍጻሜ የሆነ ከፍተኛ በዓል ነው። በዚህ ምክንያት ነው ቤተ ክርስቲያን አክብራው ጠብቀው የኖረች። ያለ ግን እንደሌለ ሆኖ ነው የምናየው። እሱ ብቻ አይደለም፣ ብዙ ነገር እየጎደለ ነው እና እጅግ በጣም ከሚያሳዝን ሁኔታ እየደረሰ ነው። ቢሆንም እሱ መቼም ይገስጻል እንጂ ጨርሶ አያጠፋምና አገራችንን በቸርነቱ እንዲመለከትልን፣ እንዲታረቀን፣ እንዲታረቃት ከወደቀችበትም እንዲያነሳት ፈቃዱ ይሁንልን።